ለቀጣዩ ሁለት ወራት ጊዜ ብቻ ተጨማሪ የአንድ መቶ ስልሳ አራት ሚሊዮን ዶላር እርዳታ እንደሚያስፈልግ በተባበሩት መንግስታት የሰብአዊ እርዳታ አስተባባሪ በመጻረ ቃሉ በኦቻ በኩል ተገልጿል። ኤልኒኞ ተብሎ በተጠራው ከአየር መዛባት መነሻነት ከሁለት ወራት በኋላ ከሚያበቃው እንደ አውሮፓውያን ዘመን አቆጣጠር ከመጪው አዲስ ዓመት በኋላም የእርዳታው ርብርቦች መቀጠል እንደሚኖርበት ድርጅቱ አክሎ ተንብየዋል። በመንግስት በኩል በእርሻና ተፈጥሮ ሀብት ሚኒስቴር የሕዝብ ግንኙነቱ ኃላፊ አቶ አለማየሁ ብርሃኑ ለምግብ እጥረት ተጋላጭ ከሆኑ አካባቢዎችን በመነሳት የሚያስረዱት በተለይ በሰሜኑ፣ በሰሜን ምስራቅ፣ በመካከለኛ ወዚህ፣ በስምጥ ሸለቆ በከፊል አርብቶ አደሮች አካባቢና አርብቶ አደር በተለይ አፋርና ኢትዮጵያ ሶማሌ ሰዎች በዚህ በደቡብ ምስራቅ፣ በቦረና ጉጂ እነዚህ በተለይ ቆላማ የሆኑ የዝናብ እጥረት የሚከሰትባቸው አካባቢዎች ላይ ጫናው ከዚህ ከኤልኒኖ ጋር ተያይዞ ጠንከር ያለ ከመሆኑ ጋር ተያይዞ የአየር ንብረቱ ችግር ፈጥሯል። ስለዚህ ይህንን ለመቋቋም የእርሻና የተፈጥሮ ሀብት ሚኒስቴር ራሱን የቻለ ኮሚቴ አቋቁሞ ወደ ስራ ተገብቷል። ይህም ሊሆን እንደሚችል ቀደም ብሎም ስለሚጠበቅና ከሜትሮሎጂ ትንበያ ጋር ተያይዞ ሰፊ ርብርብና ዝግጅት ሲደረግ ቆይቷል። ይህ ቀደም ሲል የታወቀ ቢሆንም ችግሮችን ለመታደግ ከ8 ሚሊዮን 100 ሺህ ህዝብ በላይ ለዚህ ችግር ተጋላጭ መሆኑ ሲታወቅ ምን እየተሰራ እንደሆነ በመቀጠል የሚሉት ይህንንም መንግስት በራሱ በተለይ እስካሁን እያደረገ ያለው አንደኛ ወደ 222639 ሜትሪክ ቶን ለስትራቴጂክ መጠባበቂያ ኃይል ክምችት ግዥ አፈጻጸም ላይ እንዲገኝ ትእዛዝ በመስጠት ሰፊ ርብርብ እየተደረገ ነው። ይህም በዚህ ወር ተጓጉዞ እንደሚገባ ይጠበቃል። በተጨማሪም እስከ 400 ሜትሪክ ቶን ያህል በግዢ አፈጻጸም ላይም እንደሚገኝ ይታወቃል። እነዚህ ሁሉ ያው በግዢ ስርዓትና በግዢ ኤጀንሲ በኩል እየተከናወኑ እንደሆነ አቅጣጫ የተቀመጠ እና እነዚህ ሁሉ ተግባር እየተገቡ እንደሆነ ነው። ይህም ብቻ አይደለም፣ ምናልባት ህጻናት የሚያጠቡ እናቶች ነፍሰ ጡሮችም እንዳይጎዱ ለዚህ ሁሉ የሚያገለግል ደግሞ በሀገር ውስጥ ራሱ እንኳ ወደ አርባ ሺ ኩንታል አልሚ ምግብ እንዲመረት ወደ አራት አምራች ድርጅቶች እንቅስቃሴ ውስጥ ናቸው ያሉት። እንግዲህ እነዚህ አልሚ ምግብ አምራቾች ምናልባት አቅማቸው እንኳ እንዳይዳከም በተጨማሪ መንግስት ለዚህ ለአልሚ ምግብ ማምረት የሚያገለግል ምንራል ወይም ግብዓቶችን ከውጭ እያስገባና እየደገፋቸው ቁጥራቸውንም ከአራት ወደ ሰባት እንዲያድግና በሀገር ውስጥ የሚመረተው የአልሚ ምግብ ሽፋን እንዲጨምር ሰፊ ጥረት እየተደረገ እንደሆነ ነው አሁን እየተወሰደ ያለው እርምጃ። ይህ በሀገር ውስጥ እየተሰራ ያለ ሲሆን የውጭ ለጋሽ ድርጅቶች በበኩላቸው በጉዳዩ ትኩረት እንደሰጡት ሲታወቅ፣ እርዳታው ከምን ላይ እንደሚገኝ አቶ አለማየሁ ሲያብራሩ በተደጋጋሚ ከመጀመሪያውም ጀምረን ለለጋጅ ድርጅቶች ለህዝብም በግልጽ አሳውቀናል። ቀደም ብሎ የተሰጠው ወደ 432 ሚሊዮን ዶላር ሊያስፈልግ እንደነበር ከነዚህ ለጋጅ ድርጅቶች ጋር በጋራ የተሰጠው መግለጫ አለ። በአሁኑ ጊዜ ወደ 596.4 ሚሊዮን ዶላር እንደሚሆን ጥናቱ ያሳያል። ነገር ግን መንግሥት ይህንን ካሳወቀ በኋላ በአፋጣኝ ምላሽ የመስጠት ውስጥ የገቡ ለጋሽ ድርጅቶች አልነበሩም። መንግስት ካለበት ኃላፊነት አንጻር በራሱ በሁለት ዙር ከበጀት መድቦ በቀጣይም ወደ አራት ቢሊዮን ነጥብ ስምንት ብር በላይ በመመደብ ችግሩን ለመቋቋም የተገባበት ነው። ዞሮ ዞሮ ባለፈው መስከረም ወር በጋራ ለጋሽ ድርጅቶች ጋር በተደረገው ውይይት ጉዳዩን ተገንዝቦታል። እያንዳንዳቸው ምላሽ እንሰጣለን የሚል ቃል የገቡበት ሁኔታ አለ። ይህን ያህል መጠን ብር ያስፈልጋል ብለን ነግረናቸዋል። በጋራ እነሱም አሁን ባለፈው በቅርብ ጊዜ በተደረገው የጋራ ውይይት ላይ እንግዲህ በቅርቡ ምላሽ ይሰጡናል የሚል ተስፋ አለ። ጌታቸው ተድላጅ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ።